ከማህበረሰብ ለማህበረሰብ የዓለም አቀፉ የሴቶች ቀን በዓለም ዙሪያ የሚከበር ሲሆን፣ ሴቶች በማህበራዊ ኢኮኖሚያዊና ባህል እንዲሁም ፖለቲካ ዙሪያ ያበረከቷቸውን አስተዋጽኦዎች እውቅና ለመስጠት የሚከበር ነው። ማርች ኤት በቀን መቁጠሪያ ውስጥ ካሉት ቀናት ሁሉ እጅግ ተለይተው ከሚታወቁት ቀናት መካከልም አንዱ ሆኖ ይታሰባል። በዕለቱም የውጤታማ ሴቶች አበርክቶት የሚዘከርበት፣ የሴቶችን እኩልነት በተመለከተ የማንቂያ ስራዎች የሚሰራበት፣ በጾታ መካከል ያለውን ክፍተት ለማቀራረብ የግንዛቤ ማስጨበጫ ፕሮግራሞች የሚቀርቡበት እንዲሁም በሴቶች ዙሪያ የሚሰሩ ድርጅቶችን ለማገዝ የተለያዩ የገንዘብ ማሰባሰቢያ ፕሮግራሞች የሚደረግበት ነው። የዓለም አቀፉን የሴቶች ቀን ማርች ኤትን ምክንያት በማድረግም በስራቸውና በጥንካሬያቸው ውጤታማ እንዲሁም አርአያ የሆኑ ሴቶችን እንግዳ በማድረግ ልምዳቸውን ያካፍሉን ዘንድ ስንጋብዝ ቆይተናል። ከዛሬዋም እንግዳችን ጋር ያደረግነውን ቆይታ ትከታተሉን ዘንድ ጋብዘናችኋል። ወይዘሮ እመቤት ውቤ የናሽናል አውስትራሊያ ባንክ የኢንቨስትመንትና ፋይናንስ ባለሙያ እንዲሁም ኳሊፋይድ ሲፒኤ በቅድሚያ በዓለም አቀፍ ዙሪያ ለሚከበረው የአለም አቀፉ የሴቶች ቀን ማርች ኤድ እንኳን አደረሰው እንላለን። ማርታ፣ እኔም አመሰግናለሁ እንኳን ለዓለም አቀፍ የሴቶች ቀን አብሮ አደረሰ። እንደሚታወቀው የዓለም አቀፉ የሴቶች ቀን በተለያዩ ሀገሮች በተለያዩ መርህ ይከበራል። እርስ በግሎ የዓለም አቀፉ የሴቶች ቀን ማርች ኤድ ምን አይነት ትሩፋቶችን አበርክቶልኛል ብለው ያምናሉ? ከኛ በፊት የነበሩት ደምቶቹ ባደረጉት ጥረት አሁን ባለንበት ብዙ ነገር እንደሴት መሻሻሎች አይተናል ብለን እናምናለን። ለምሳሌ እኔ በግሌ ምርጫዎች ተሰጥተውኝ የምፈልግበት ደረጃ ላይ ለመድረስ መቻል ችያለሁ ብዬ አስባለሁ። በተለይ መስራት በምንፈልግበት ጊዜ ከሃምሳ አመት ከሰላሳ አመት በፊት የነበረው ሴት ልጅ ካገባች ከወለደች ስራ መቀጠል አይቻልም ነበር አሁን ግን የስራውን ሁኔታ ፍሌክስብል በማድረግ የተወሰነ ጊዜ በመስጠት ኬሪያችንን ሳናቋርጥ መቀጠል ችለናል። በትምህርቱም በተለያዩም ነገር የተለያዩ እድሎች እንዲሰጥም ተደርጓል እና በግሌ የነዚህ ተጠቃሚዎች ወይም የነዚህ ትሩፋት ተጠቃሚዎች ነች ብዬ አምናለሁ። እያስባሉ ውጭ ሀገር ያሉ ሴቶች ቤተሰብ በማስተዳደር ልጆችን ወልዶ በማሳደግ ትምህርትን በመማር ስራን በመስራት እና እንደገና ቤት ውስጥ ገብቶ ደግሞ የቤት ውስጥ ኃላፊነቶችን በመሸከም ዙሪያ ከፍተኛ የሆኑ ችግሮች ይጋፈጣሉ በየጊዜው እርሶ በህይወት ዘመን ውስጥ ያሳልፏቸው ችግሮች ምን ይመስላሉ ዛሬ ለደረሱበት ውጤታማ ህይወት ቀደም ሲል የተጠቀሱት ችግሮች ምን ያህል ጎታቾች ነበሩ ከአገር ውጭ በሚኖርበት ጊዜ የተለያየ የሚያጋጥሙ ችግሮች አሉ ምክንያቱም አንደኛ መጀመሪያ ያንን አገር መልመድ ሊሆን ይችላል እንደገና ደግሞ የተለያየ ድጋፍ ቤተሰብ አካባቢ ይኖሯል። ሀገራችን ውስጥ በምኖርበት ጊዜ ግን ውጭ በምኖርበት ጊዜ እነዛ ድጋፎች የሉም። በተለይ በትዳር ውስጥ ሆነ ልጅ በምንወልድበት ጊዜ እነዚህ ድጋፎች በአጠቃላይ ከአገር ቤቱ ጋር ሲነጻጸም አይኖሩም። ሁሉ ነገር ራሳችንን ማድረግ ያለብን። ለምሳሌ ልማር ብዬ ብፈልግ ልጅን ቻይልድ ኬር ነው ማስገባት ያለብኝ። ቻይልድ ኬር ኤክስፔንሲቭ ነው። ዝም ብዬ ለጎረቤት ወይም ለእናቴ ለህት ልስጥ ብንልበት እንትን የለም። በጣም ከባድ ያደርጉታል። እኔ ፐርስናሊ ያው እየተወሰነ ጠቀመኝ ብለው ያው ባለቤት ጊዜ ደግፈኝ ስለነበረ በትምህርቱም ሆነ በኬሬሬ መልፋች ያለው ግን፣ ይህን በምናደርግበት ጊዜ ያው ብዙ ነገር የምንተዋቸው ነገሮች አሉ ምክንያቱም ሰዓቱ ያጥራል ማለት ይቻላል። ምክንያቱም እዚ ጋ ቤተሰብ ኃላፊነት አለ፣ ስራ አለ፣ ትምህርት አለ እና ይሄንን ለማድረግ ቢ አንዳንድ የሶሻል አክቲቪቲዎች ወይም ከሰዎች ጋር ብዙ ጊዜያችንን ፐርስናሊ ብዙ የለኝም። ለምሳሌ የሶሻል ላይፍ በጣም ሊሚተድ ነው ምክንያቱም ከሰኞ እስከ አርብ ስራ ነው፣ ከዛ ወይ ትምህርት ነው ከዛ ቅዳሜና ደሞ ያው ለቤቱ የሚሆነውን ነገር መስራት ስላለብን ብዙም ሶሻል ላይፍ ላይ ተሳትፎ የለኝም ማለት ይችላለሁ። ሌላው ሴቶች ከሚፈልጉት ደረጃ ለመድረስ በዙሪያቸው ያሉባቸውን ሁሉ ተቋቁመው ወንዶች ከደረሱበት ተመሳሳይ ደረጃ ላይ ለመድረስ ቢያንስ ሴቶቹ ሁለት እጥፍ ወይም ደግሞ ሶስት እጥፍ መስራት ወይም መልፋት እንዳለባቸው በተደጋጋሚ ሲነገር እንሰማለን። ይህ ደግሞ ጊዜን፣ ገንዘብን፣ ትዕግስትን ሊፈታተንና ተስፋንም ወደ ማስቆረጥ ሊያደርስ የሚችል ረጅም ሂደት ነው። ከእርስዎ ልምድ በመነሳት ሴቶች ምን አይነት የዓላማ ጽናት ሊኖራቸውና ምን አይነት የተለየ ጥረት ሊያደርጉ ይገባቸዋል ብለው ይመክራሉ? ምንድነው የምንፈልገው? ለምሳሌ ያ የምንፈልገውን ነገር ማወቅ አለብን፣ ወይም ደግሞ በህሊናችን ሲሆን ማየት መቻል አለብን። ለምሳሌ እኔ መጀመሪያ መጥቼ ብዙ ነገር ይሆናል ብዬ አስብ ነበረ። ግን ከምናየው ነገር ማለት ነው። እንዴት ነው ስራ ጀምሬ፣ ከዛ ልጆች፣ ከዚያ በጣም ከባድ ነበረ። ግን ሁል ጊዜ ግን ጭንቅላቴ ውስጥ ራሴ ማየት ፈልግ ነበረ፣ መድረስ የምፈልግበት። ልክ ከመጣሁበት ኬሬ ዋይስ ራሴ ማየት የምፈልገው ነገር ሁል ጊዜ በምናቤ ስለነበረ እሱ በጣም ወሳኝነት አለው ብዬ አስባለሁ። ሁልጊዜ ጊዜ ያለ ሚሞራይዝ ማድረግ ማየት፣ ምንድነው የት ነው ራሴ የምፈልገው ምንድን ነው የምፈልገው። ብዙ ጊዜ እዚህ ላይ ትንሽ እርግጠኞች አደላል። ምንድነው ነው የምንፈልገው በሚለው ለምሳሌ ነርስ ነው መሆን የምፈልገው፣ ዶክተር ነው መሆን የምፈልገው፣ አስተማሪ ነው መሆን የምፈልገው የምንለውን ነገር በቪዥዋላይዝ ማድረግ መቻል አለብን ብዬ አስባለሁ። ሁለተኛው ኮሚትመንት ነው። ኮሚትመንት ሀንድረድ ፐርሰንት ናይንቲ ፋይቭ አይደለም ሀንድረድ ፐርሰንት ያስፈልጋል ለምንፈልገው ነገር ምክንያቱም ጥረት በጣም ያስፈልጋል። ጥረት ማድረግ መቻል አለብን። ምክንያቱም ጥረት ካላደረግን ምኞት ነው የሚሆነው። ምኞት ደግሞ ጥረት ካልተደረገ ወደ እውነት አልንቀይረው አንችልም። እንዳለው እዚህ ውጭ በተለይ ቻሌንጆች አሉ። ቤተሰብ ማለትም እህት ወንድም የምንለው ወይም ደግሞ ጎረቤት የምንለው እንደዚህ ዓይነት ነገሮች ስለሌሉ እያንዳንዱ ነገር በቅድ ካላደረግን ሊሆን አይችልም። አለዚያ ማለም ብቻ ይሆናል። ስለዚህ ኮሚትመንት ያስፈልጋል። ሌላው ደግሞ ያየሁት በራሴ ያየሁት እንዲሆን አንድን ነገር ቁጭ ብለን መጠበቅ የለብንም። ቁጭ ብለን ከጠበቅን አይሆንም እና ለምሳሌ እኔ ገንዝ ለመጀመሪያ የመጣው ጊዜ ኢትዮጵያም በዚ በሂሳ ስራ ነበር የምሰራው። የሚታሰብ ነገር አይደለም ወደዚህ ኦፊስ ውስጥ ገብቶ ግን ዝም ብዬ ማይጀመርኩ ምንድን ነው ያሉት ነገሮች እና ለምሳሌ መጀመሪያ ዳታ ኢንትሪ መስራት አለብኝ ብዬ ለምሳሌ ታይፒንግ ውስጥ ሁሉ የገባሁት እዚ ይለኛል። እና አንድ ነገር ዝም ብለ ቁጭ ብለን መጠበቅ የለብንም የምንፈልገውን ነገር ዊ ሀብ ቱ ሜክ ኢት ሀፕን። ልክ አሁን ለምሳሌ መኪና መግዛት ስትፈልግ ለምሳሌ ቶዮታ ብለሽ ካሰች መንገድ ላይ ሁሉ ቶዮታ ይታይሻል። ወደዛ እንትን ማለት አለምን እንዴት ነው የምናደርገው የማሆን ነገር የለም ብለን ማሰብ መቻል አለብን። ያው መጀመሪያ ስመጣ ይሆን ብዬ ነበር ማስተዋወቅ የዚህም ባህል ለምጄ እንዳለ ቋንቋ ምናምን ብንለው ነገር አለ። ይሄ የውስጥ ጥንካሬያችንን በጣም ያስፈልገናል ይሆናል። ይህን ደግሞ ለማድረግ የምናገኛቸውን አጋጣሚዎች ሁሉ መጠቀም አለብን ብዬ አስባለሁ። ሌላው እንደገና ከራሲም ልምድ እራሳችን መጠበቅ አለብን። ሜንታሊ ሊሆን ይችላል፣ ፊዚካሊ። ለምሳሌ አንዳንድ ኤክሰርሳይዞች ካላደረግን ብዙ ነገር ይጠበቅብናል። ለምሳሌ ስራ አለ፣ ትምህርት አለ፣ ፋሚሊ ኃላፊነት አለ እና ምንበላው ምግብ ጥሩ ካልሆነ እንደዚሁ አንዳንድ ጊዜ ደግሞ ስትረስ በምናደረግበት ጊዜ አንዳንድ ኤክሰርሳይዝ ወይም ዎ አድርገን ካልጠበቅን ከምንፈልገው ላይ ለመድረስ ያስቸግረናል። እና ራስን መጠበቅ ቬሪ ኢምፖርታንት ነው ብዬ አስባለሁ፣ የምንፈልግበት ቦታ ለመድረስ። ሌላው ያው ፖዘቲቭ አስተሳሰብ ሊኖረን ይገባል። ምክንያቱም ጭልም ያለ ነገር እንኳን እዚህ ጋር ብናይ እንደምንም ብለን ያቺን ትንሿም ብርሃን ወዳለበት አካባቢ ማተኮር አለብን። ምክንያቱም በተለይ እዚህ በምንመጣበት ጊዜ ከሀገራችን ውትን አንዳንድ የምናየው ነገር ወዲያው መልካም ነገር ላይሆን ይችላል። ግን ሁል ጊዜ ዜር ኢዝ ላይት አት ዘ ኢንድ ኦፍ ዘ ተናል የሚባለው ነገር ሁል ጊዜ መብራት አለ የሚባለው ነገር እዛ ላይ ፎከስ ካደረግን አይቲንክ ሁላችን ከ በመጨረሻ ለማንሳት የምፈልገው አንድ ነጥብ ምንድነው ሴቶች በአንድ ላይ ሲሆኑ ህብረት ሲኖራቸው ድምፃቸውን ማሰማት ይችላሉ። ውጤታማ ስራዎችን መስራት ይችላሉ። ላለንበት አንጻራዊ ለሆነውም ውጤታማ ህይወት እንድንበቃ ያደረጉት በጋራ የተሰባሰቡ ሴቶች ናቸው። እና ምናልባትም በኢትዮጵያውያን እዚህ አውስትራሊያ ውስጥ በተለይ እንደ ችግር ወይም ደግሞ ያልተሰራበት ነገር ምንድነው፣ ጠንካራ የሆነ የሴቶች ማህበር የሚታይበት ሁኔታ የለም እና እዚህ በቪክቶሪያ ውስጥ የኢትዮጵያውያን ሴቶች ህብረት በቪክቶሪያ የሚል አለ። እዛ ላይ እርሱም በአመራር አባላቶች ውስጥ እንደ አንድ ሆነው እያገለገሉ እንዳሉ አውቃለሁ። እና ይህንን በተመለከተ የሴቶች ህብረት የጋ ጋራ ለውጥን ለማምጣት የጋራ ችግሮችን በጋራ ለመታገል የሚሰጠውን ጠቀሜታ በተመለከተ የእርሶ እይታ ምን ይመስላል? በጣም በቅርብ ነው ኢትዮጵያ ውመን ሳላይንስ ቪክቶሪያን የተቀላቀልኩት ብዙም ሰራው ማለት አልችልም። ግን ይህን አጋጣሚ ተጠቅሜ እዛ ውስጥ ያሉትን አመራሮች ሁሉንም ላመሰግን እፈልጋለሁ። ምክንያቱም ብዙ ነገር ሰርተዋለን የራሴ ካየሁት እንደዚህ ሀሳብን አልጥቶ እንደገና አንዳንድ ነገሮች ማድረግ ቀላል ነገር አለ ብዙ ነገሮችን እየሰሩ ነው እና ያም ደግሞ አይ ቲንክ ለውጥ ያመጣል ብዬ አስባለሁ እና ዋናው በተለይ ደሴቶች ደግሞ እኛ መደጋገፍ አለብን ምክንያቱም ብዙ የሚያጋጥሙን ችግሮች አንድ አይነቶች ስሎ ሌላው ደግሞ ለምሳሌ ለእኛ ይሄ መደጋገፋችን በጣም የሚያስፈልገን ብዙ ነገር ሰብረን ለመሄድ አንዱ አንዱ ካልተደገፈ እኔሄድኩበት መንገድ ሌላ ካላሳየውት እንደገና ደግሞ ይሄ ነገር መሆን ይችላል የሚለውን ነገር ለመፍጠት የዚህ የኢትዮጵያን ዊመንስ አሊያንስ በጣም ብዙ ነገር እያደረገ ነው፣ ማድረግ የሚችላል ብዬ አስባለሁ። ምክንያቱም ምን ያው ለምሳሌ መጀመሪያ ሲመጣ ምንም ነገር ማየት አልቻልኩም ነበረ፣ ግን በቅርብ ያየዋት ሴት ፋይናንስ ውስጥ ሰራ ነበር፣ እና እሷን ማየቴ ለእኔ በጣም ኢንስፓይሬሽን ነበር። ለካ ይቻላል የሚባለውን ነገር እሷን አይቼ ተስፋ እንዳልቆርጥ ወይም ደግሞ እዛ ቦታ መደረስ እንደሚቻል ገባኝ። ስለዚህ እኛ ቦታ ያለ ነው ከተደጋገፍን አንዳችን ያለፍንበትን ኤክስፒሪየንስ ያሉትን ኢንፎርሜሽን አንዱ ደከም በሚልበት ጊዜ አይዞ ይደረሳል ብለን ከተደጋገፍን አይ ቲንክ መደስ ምንችልበት ቦታ እንደርሳለን። በዛ ላይ ደግሞ ሌላው አሁን ቻሌንጅ እንዳልሽው አንድ ነገር ካልተደራጀ ወይም አንድ ላይ አብሮ ካልሰራ ውጤታ ማለት ይቀንሳል። ብቻዬን ከማድረግ እና ከሌሎች የፆታ አጋሮች ጋር ሁኜ የማደርገው ሁልጊዜ የበለጠ ለውጥና ሰክሰስ ያመጣል። ስለዚህ አብረን መሆናችን ና አብረን መስራታችን ለውጥ ያመጣል ና ጥሩ ስራ እየሰሩ ነው እኔም ደግሞ እንግዲህ ገብቼ የምችለውን አረጋለሁ ወደፊትም ትልቅ ነገር እናስባለን ብዙ ስራዎች ይከናወናሉ ብዬ አስባለሁ። በጣም ጥሩ ወይዘሮ ህመቤት ውቤ የናሽናል አውስትራሊያ ባንክ የኢንቨስትመንት እና የፋይናንስ ባለሙያ እንዲሁም ኳሊፋይድ ሲፒኤ የአለም አቀፉን የሴቶች ቀን ወይም ደግሞ ማርች ኤይትን ምክንያት በማድረግ እንግዳችን ሆነው ስለቀረቡልን እናመሰግናለን እኔም አመሰግናለሁ